ምርጫ መደረግ አለበት የሚለው የትግራይ ክልል መንግስት ጠንካራ አቋም የሚመነጨው ህወሀት ለዲሞክራሲና ለምርጫ ካለው ታማኝነት ይልቅ ከአዲስ አበባው መንግስት ጋር ከገባበት ቅራኔ አንጻር ነው የሚሉ በርካቶች ናቸው። ቅራኔው ግን በአግባቡ ካልተያዘና መፍትሄ ካልተገኘለት አገሪቱ ወደ ከፋ ችግር ልትገባ ትችላለች በማለትም ከወዲሁ ማሳሰቢያና አስተያየታቸውን የሚሰጡ ጥቂቶች አይደሉም። ዓለም አቀፎ የግጭቶች አጥኚና መፍትሄ አፈላላጊ ተቋም ክራይሲስ ግሩፕ ሰሞኑን በኢትዮጵያ ላይ ያወጣው ዘገባም ይህንኑ በአዲስ አበባው የዶክተር አብይ አህመድ መንግስትና በትግራይ ክልላዊ መንግስት መካከል ያለውን ቅራኔ በመግለጽ ለችግሩ መፍትሄ ይሆናሉ ያላቸውን አስተያየቶች አቅርቧል። የድርጅቱ ሪፖርት ምንም እንኳ የጠቅላይ ሚኒስትር አብይ መንግስት የሚካሄደውን ምርጫ ለማስቆም የኃይል እርምጃ እንደማይወስድ የገለጸ ቢሆንም ሌሎች የሚወሰዱ እርምጃዎችና የምርጫውን ውጤት ያለመቀበልንም ጨምሮ ወደ አላስፈላጊ ግን ደግሞ አደገኛ ግጭት ሊያመራ ይችላል ሲልም አስጠንቅቋል። ሁለቱ ወገኖች ከገቡበት የፖለቲካ ፍጥጫ ወጥተው ለችግሮቻቸው መፍትሄ መፈለግ ያለባቸው መሆኑን በማሳሰብም ለዚህም የትግራይ ክልላዊ መንግስት አካሂደዋለሁ የሚለውን ምርጫ ለጊዜው እንዲተውና ማዕከላዊ መንግስትም ለውይይትና ድርድር በሩን እንዲከፍት ሐሳብ አቅርቧል። ከችግሩ አሳሳቢነትና ጣዳፊነት አንጻርም የአፍሪካ ህብረት የወቅቱ ሊቀመንበር የደቡብ አፍሪካው ፕሬዝዳንት በአሸማጋይነት እንዲገቡም ጠይቋል። የትግራይ ክልል ገዢ ፓርቲ ህወሃት ሁሉ አቀፍ ውይይት እንዲደረግና ራሱ የሽግግሩ ሂደት እንደገና እንዲጤን የሚጠይቅ ሲሆን ማዕከላዊ መንግስት በበኩሉ ህወሃትን በለውጥ አደናቃፊነት የሚከስ ስለሆነ ሁለቱ ወገኖች እንዴት ሊቀራረቡ ይችላሉ? በማለት ዲ ደብሊው በክራይሲስ ግሩፕ የኢትዮጵያ ተመራማሪ የሆኑትን ሚስተር ዊሊያም ዳፊሶንን ጠይቆ ነበር። And ነው yes, the TPLF wants a, an all-inclusive national dialogue, um, but perhaps because of the urgency. እርግጥ ነው ቲፒኤልፍ ብሔራዊና ሁሉ አቀፍ ውይይት ይደረግ ነው የሚለው። ግን የችግሩን አሳሳቢነትና አጣዳፊነት ስናይ በትግራይ ክልል መንግስትና በፌዴራል መንግስቱ መካከል ውይይት መደረጉ አጣዳፊ ነው ብለዋል። ህዝባዊ ወያኔ አርነት ትግራይ ወይም ህወሀት የቀድሞውን የኢህአዴግ ራእይ የሚያቀነቅኑ፣ ለውጡን የማይቀበሉ የድሮ አመራሮች ያሉበት ሲሆን የአዲስ አበባ መንግስት ግን የለውጡ ኃይሎች ስብስብ ነው በማለት ችግሩን ከዚህ አንጻር መረዳት ያስፈልጋል የሚሉትን ሚስተር ዊሊያምስ የችግሩን ስፋትና ጥልቀት ያልተረዱ ናቸው ይላሉ። ይህ የኢትዮጵያን የፖለቲካ ሁኔታ በደንብ ካለመረዳት የሚሰጥ አስተያየት ነው። እርግጥ ነው ቲፒልኤፍ የብልጽግናን ፓርቲ መቀላቀል አልፈለገም፣ የፓርቲውን ምራይ አልተቀበለም ግን ሌሎች የጠቅላይ ሚኒስትሩን እርምጃዎች የማይደግፉ የፖለቲካ ፓርቲዎችም አሉ፣ በማለት የኦሮሞ ፓርቲዎችን በምሳሌነት ጠቅሰዋል። ድርጅታቸው ክራይሲስ ግሩፕ የውጭ አደራዳሪ የሚያስፈልግ መሆኑን ባነሳው ሐሳብ ላይም ኢትዮጵያውያን በውስጥ ጉዳያቸው የውጭ አደራዳሪ የማይቀበሉ መሆኑን አጢናችሁታል ወይ ብያቸው ነበር። ትክክል ነው። ኢትዮጵያውያን በውስጥ ጉዳያቸው የውጭ ኃይል እንዲገባ አይፈልጉም። ግን የችግሩን ጥልቀትና ውስብስብነት መገንዘብ የሚገባ ይመስለኛል። የትግራይ ክልላዊ መንግስት በምርጫው ከገፋና የፌዴራል መንግስቱ በበኩሉ የትግራይን መንግስት ሕገ ወጥ ነው በማለት እውቅና ከነፈገው በትግራይ የመገንጠል ስሜትን የበለጠ ሊያነሳሳ ይችላል ይህም ሀገሪቱን ወደ ባሰ ፖለቲካዊ ቀውስ የሚያስገባት እንጂ መፍትሄ አይሆንም፣ በማለት የውጭ አደራዳሪ አስፈላጊነት የምርጫ ጉዳይ ሳይሆን የችግሩ አስገዳጅነት የፈጠረው ነው ብለዋል። የኢትዮጵያ የፖለቲካ ኃይሎች ከጠባብ የፖለቲካ ፍላጎት ወጥተው ልዩነቶቻቸውን በውይይት በመፍታት አገራቸውንና ሕዝባቸውን ከችግርና ቀውስ መታደግ እንደሚገባቸው በማሳሰብ ጭምር ገበያው ንጉሴ ለዲ ደብልዩ ብራስልስ